Yuh, ya Amerika Dems, Radio Tabiano. <im> በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 13 2011 ዓ.ም ስርጭታችን ጀመራል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳነች ፍስሐየን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። ሱዳንን ለመጪዎቹ ሦስት የሽግግር ዓመታት እንዲያስተዳድር በተቋቋመው ሉዓላዊ ምክር ቤት ውስጥ አወዛጋቢ ተደርገው የሚታዩ የሱዳን ጦር ሁለት ከፍተኛ አዛዦች ተካተዋል። ስለ ወታደራዊው የሽግግር መንግሥት ካነሳን ሰዎቹ በአንድ በኩል ዘግናኝ ድርጊቶችን የፈጸሙ ናቸው። ሆኖም በመጨረሻው ከአንዳች ስምምነት ላይ መድረስ ችለዋል። በሱዳን ላይም በርካታ ወንጀሎችን ፈጽመዋል። በመሆኑም እንደ በሽር ሁሉ ለፍርድ መቅረብ ነበረባቸው ባይ ነኝ። በእስር ሊቀጡና ፍትሕ እውን ሊሆን በተገባ ነበር። የሱዳን ዋና ከተማ ካርቱም ነዋሪን ድምፅ ነው የሰማችሁት። በአብይራችን ይመለሳሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የምዕራብ ኢትዮጵያ አራት ክልሎች አሶሳ ላይ ስለ ሰላምና ልማት እየተወያዩ ናቸው። ውይይቱ የአጎራባች ክልሎችን የጋራ ሰላም ለመጠበቅና ልማታቸውንም ለማሳለጥ የታቀደ መሆኑን የቤኒሻንጉል ጉሙዝና የኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ገልጿል። በክልሎቹ የአብሮነት ታሪክ ላይ ያተኮሩ የተለያዩ ጥንታዊ ጽሑፎች የቀረቡ ሲሆን ውይይቱ ነገም እንደሚቀጥል ታውቋል። ናኮር መልካ ዝርዝር ዘገባ አለው። የውይይት መድረኩ በአማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ እና ጋምቤላ ክልሎች መካከል በአሶሳ ከተማ እየተካሄደ ይገኛል። የአራቱም ክልሎች አፈጉባኤዎች፣ የአጎራባች ዞኖች እና ወረዳዎች ተወካዮችና እንዲሁም ጥሪ የተደረገላቸው እንግዶች እየተካፈሉ መሆናቸውን የቤኒሻንጉል ጉሙዝ እና ኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተሾመ ደሳለኝ ተናግረዋል። የመድረኩንም ዓላማ እንዲያስረዳሉ መድረኩ ዓላማ የምዕራብ ኢትዮጵያ ሕዝቦችን ማለትም የጋምቤላ የምዕራብ አማራ ከኦሮሚያ ክልልና የቤኒሻንጉል ህዝቦች ሁለንተናዊ የህዝብ ለህዝብ ትስስርን ማጠናከሪያ መድረክ ነው። አጠቃላይ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የህዝብ ለህዝብ ግንኙነቱን ማጠናከሪያ መድረክ ነው ማለት ነው። ዛሬ በአሶሳ በተጀመረው ውይይት ላይ የክልሎቹን የአብሮ መኖር ታሪክና ባህል የሚያወሱ የተለያዩ ጽሁፎች በዩኒቨርሲቲ መምህራን መቅረባቸውንም አቶ ተሾመ ተናግረዋል። ከመድረኩ የሚጠበቅ ያሉት ላይም ማብራሪያ ሰጥተዋል ተፈናቅሎ ወደ ቀያቸው የተመለሱ ማህበረሰቦችን ይዳስሳል። የህዝብ ለህዝቡን ግንኙነት የሚያሻክሩ ጥርጣሬን የሚፈጥሩ ለሰላም መንጻፍ ስጋት ይሁን አጀንዳዎች በሙሉ ተነስተው ስምምነት ላይ ይደረሳሉ ተብሎ ይጠበቃል። ከመድረኩ መካሄድ አስቀድሞ ትናንት የአማራ እና ቤኒሻንጉል ጉሙዝ ክልሎች መካከል በጋራ ለመስራት የሚያስችል የልማትና ሰላም ስምምነት መፈራረማቸውን የአገር ውስጡ ዜና አውታር ኤፍቢሲ ዘግቧል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ የህዳሴ ግድብ ግንባታን መጎብኘታቸውንና በአሶሳ ከሚገኙ የአማራ ተወላጆች ጋር መወያየታቸውንም ጨምሮ ገልጿል። በሁለቱ ክልሎች አመራሮች መካከል በተደረገው ውይይት በነበረው ፀጥታ ችግር መፈናቀል፣ ሞትና የንብረት መውደም መከሰቱ ተገምግሞ የተፈናቀሉ ዜጎችን ወደ ነበሩበት የመመለስ ጥረት ተጠናክሮ መቀጠል እንዳለበትም ተጠቁሟል። መድረኩ እስከ ነገ የሚቆይ ሲሆን የክልሎቹ አዋሳኝ ዞኖችና ወረዳዎች የጋራ ልማትና ሰላም ስምምነት ይፈረማል ተብሎ እንደሚጠበቅ ከጋራ ሰላምና ልማት ማስተባበሪያ ጽህፈት ቤቱ ለማወቅ ተችሏል። ለአሜሪካ ድምጽ ራዲዮ ናኮር መልካ ከአምቦ። አመሰግናለሁ ናኮር። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሐዋሳ ከተማና ሲዳማ ዞን በተፈጸሙ ወንጀሎች ተጠርጥረው ለተያዙ ዘጠኝ ሰዎች የተፈቀደው የዋስትና መብት በክልሉ ጠቅላይ ፍርድ ቤት ታገደ። ፍርድ ቤቱ ለነሐሴ 24 2011 ዓ ም ቀጠሮ ሰጥቷል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው በሐዋሳ ከተማና በሲዳማ ዞን ሐምሌ 11 2011 ዓ ም በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የጄቶ መሪዎች በመባል የሚታወቁ ግለሰቦች እያንዳንዳቸው በ50 ብር ዋስ እንዲለቀቁ የሐዋሳ ከተማ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ነው ጠቅላይ ፍርድ ቤት እገዳ ጣለበት። ፍርድ ቤቱ እገዳውን የጣለው ፖሊስ ዋስትናውን በመቃወም ያቀረበለትን ይግባኝ አቤቱታ ተከትሎ መሆኑን ነው ቪኦኤ ከፍርድ ቤቱ ያጣራው። ይህንን ተከትሎም በተጠርጣሪዎች ላይ ምርመራ እያከናወነ ያለው ፖሊስ አርብ ዕለት ለጠቅላይ ፍርድ ቤት ይግባኝ በማለቱ ተጠርጣሪዎች تشارك في ይግባኙን ዛሬ የተመለከተው የደቡብ ክልል ጠቅላይ ፍርድ ቤት ግለሰቦቹ የተጠረጠሩበት ወንጀል የዋስትና መብት የሚያሰጥ አሊያም የሚከለክል እንዲሁም ለፖሊስ የተሰጠው የምርመራ ጊዜ በቂ መሆን አለመሆኑን መርምሮ ብይን ለመስጠት ለነሐሴ 24 2011 ዓ.ም ቀጥሮ ይዟል። በእነ ታሪኩን ለማመዝገብ የተጠረጠሩ ዘጠኝ ግለሰቦች ጉዳይ ሲያይ የነበረው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ውድቅ በማድረግ የዋስትና መብት ተፈቀደው። ነገር ግን መርማሪ ፖሊስ ውሳኔውን የማይቀበል ከሆነ ይግባኝ ማለት እንደሚችል ገልጦ ሊመሰረትባቸው ስለሚችል ክስም ለነገ ቀጠሮ ይዞ የነበረውም ባለፈው አርብ ነሐሴ 10 2011 ዓ ምት በዋለው ችሎት ነበር። ሐምሌ 11 2011 ዓ ምት በሐዋሳ ከተማና ሲዳማ ዞን በተፈጸመ ወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ የሲዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጌታሁን ደጉዬ፣ ምክትል ስራ አስኪያጅ ታሪኩ ለማና የኔትወርኩ የቦርድ አባል በላይ በልጉዳ ያገኙበታል። ባለፉት ሶስት ቀጠሮዎች ፍርድ ቤት በቀረቡበት ወቅት እኛ አልፈጸምናቸውም ቢሉም በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብጦች ውስጥ ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለመናድ ማሴር፣ ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሠረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ጭብጦች ተዘርዝረዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ዮናታን እንደ ዘገባው እናመሰግናለን። የቀድሞ የሱዳን ፕሬዝደንት ዑመር አልባሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለ30 ዓመታት ያህል ስልጣን ላይ ከቆዩ በኋላ ባለፈው መያዝያ ወር ከስልጣን የተወገዱት ባሽር ህገወጥ በሆነ መንገድ የውጭ ምንዛሬ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድ ስጦታዎችም ተቀብለዋል የሚል ክስ ነው የተመሰረተባቸው። አንድ መርማሪ ፖሊስ በፍርድ ቤቱ ቃላቸውን በሰጡት መሰረት ከሳውዲ አረቢያ በሚሊዮኖች የሚቆጠሩ ዶላሮች መቀበላቸውን ባሽር ለመርማሪዎች ተናግረዋል። ሰባ አምስት ዓመት ዕድሜ የሆናቸው ባሽር ነጭ ባህላዊ ልብስ ለብሰው በፍርድ ቤቱ ከታጠረ የእስረኛ ክፍል ላይ ሆነው የፍርዱን ሂደት ሲከታተሉ እንደነበር ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት በበኩሉ የሙስና ክሱ በቀድሞው ፕሬዚደንት ላይ የተመሰረተውን ከባድ ክስ ሊያድበሰብስ አይገባም ይላል። በሱዳን ዳርፉር ክልል ለረጅም ጊዜ ሲካሄድ ከቆየው ጦርነት ጋር በተያያዘ ዓለም አቀፍ የወንጀል ችሎት በአሽርን የጦርነት ወንጀልና ፍጅት ፈጽመዋል የሚል ክስ የመሰረተባቸው መሆኑ የሚታወቅ ነው። ባለፈው ግንቦት ወር ደግሞ አገዛዛቸውን የተቃወሙ ሰዎችን በመግደል ተግባር ተሳትፈዋል የሚል ክስ ቀርቦባቸዋል። በአውሮፓ ኅብረት የተጣለውን ማዕቀብ ጥሷል በሚል በጂብራልታር ወሽመጥ ላይ ተይዞ የነበረው ድፍድፍ ዘይት የጫነ የኢራን መርከብ ትናንት ተነስቷል። ዘይቱን ወደ ሶሪያ ሊያደርስ ነበር በሚል የተጠረጠረው መርከብ እንዲሰጣት ዩናይትድ ስቴትስ በተደጋጋሚ ያቀረበችውን ጥያቄ የእንግሊዝ ይዞታ የሆነችው የጅብራልታር ከፍተኛ ፍርድ ቤት አልቀበልም ካለ በኋላ ነው መርከቡ የተለቀቀው። ስሙን ከግሬስ ወደ ኤድሪያን ዳሪያ አንድ የቀየረው መርከብ ግሪክ ወደሚገኝ ወደብ ያመራ መሆኑን የባህር ትራፊክ ተቆጣጣሪዎች ገልጸዋል። መርከቡ ከጅብራልታር የባህር ወሽመጥ እንዳይነሳ እስከ ከትናንት በስቲያ ቅዳሜ ዩናይትድ ስቴትስ ትጠይቅ እንደነበር የጅብራልታር መንግሥት ተናግሯል። ይሁንና በተጠየቀው መሠረት መርከቡን ለማገድ የሚያስችል ትእዛዝ ከከፍተኛው ፍርድ ቤት እንዳልደረሳቸው ባለሥልጣኖቹ ገልጸዋል። መርከቡ ዘይቱን እንደ ጫነ ለ46 ቀናት ያህል ታግዶ ቆይቷል። አድማጮቼ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአፍጋኒስታን ፕሬዚደንት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የሰፈረባቸውን ቦታዎች ሁሉ ለማጥፋት ቃል ገብተዋል። ፕሬዚደንት አሽራፍ ጋን ዛሬ ይህን ያሉት የሀገሪቱ አንድ መቶኛ የነጻነት በዓል ሲከበር ባደረጉት ንግግር ነው። የደቡብ እስያዊቷ ሀገር ባለፈው ቅዳሜ በሰርግ ስነ ስርዓት ላይ ከተፈጸመው የቦምብ ጥቃት እያገገመች ነው። በጥቃቱ ልጆች የሚገኙባቸው ቢያንስ 63 የሚሆኑ ሰዎች አልቀዋል። አንድ መቶ ሰማንያ ሶስት ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን ካቡል ለተፈጸመው ጥቃት ኃላፊነት ወስዷል። ታሊባን ለአመታት ያህል በትምህርት ቤቶች በመንገዶችና በሌሎችም አደባባዮች ላይ በመስጊዶችም ጭምር ሲፈጽማቸው የቆዩት ጭካኔ የተሞላባቸው ጥቃቶች ሌሎች አሸባሪዎች ለሚያካሂዱት ምህረት አልባ ጥቃቶች መድረክ የከፈቱ በመሆናቸው ታሊባንም ተጠያቂ ነው ሲሉ የሀገሪቱ ፕሬዚደንት ከሰዋል። ለዜና የተያዘው ጊዜ ተጠናቋል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 13 2011 ዓ ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሲሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ዋሉ። ጥይት ነው እስካሁን የምናውቀው። ሕጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው። የአማራ ክልል ልዩ ኃይል የምዕራብ ጎንደር ብሪጌድ አዛዥ ኮሎኔል ሶሎሞን አሻግሬ ናቸው። በአካባቢው ያለው የመከላከያ ኃይልስ ምን ይላል? መተም አንስ ተጭኖ እንደሚመጡ ቁም ያለ በኛ ደረጃ ደግሞ መኪኖች አመጣጣቸው ህግ ወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን መለያችን አጠቃላይ የመከላከያ መኪና አይመስሉም። የ33ኛ ክፍለ ጦር አንደኛ ብሪጌድ አንድና ሻለቃ አዛዥ ሽዋግን አብጤ ናቸው። ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በምሽቱ የአብይ ርዕስ ክፍለ ጊዜ የተያዘው የሱዳንን የፖለቲካ ጉዳይ የሚመለከት ዘገባ ነው። ይሄ ዘገባ በአሁኑ ሰዓት እየተጠናቀረ ነው፣ እንደ ተጠናቀቀ እናቀርብላችኋለን። ተከታዩ ዘገባ ከአዲስ አበባ የደረሰን ነው። በና አብዲ ሞሐመድ ኦማር መዝገብ ክስ የተመሠረተባቸው አምስት ሰዎች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ወስኗል። በቅሊንጦ ወህኒ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ የቅጣት ውሳኔ ለመስጠት ችሎቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ተጨማሪ አለው። በቀድሞ የሶማሌ ብሔራዊ ክልላዊ መንግስት ፕሬዚዳንት በአቶ አብዲ መሐመድ ዑመር የክስ መዝገብ ክስ ተመስርቶባቸው እስከ ዛሬ ያልቀረቡ አምስት ተከሳሾች ጉዳያቸው በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛ ወንጀል ችሎት ዛሬ ብይን ሰጠ። አምስቱም ተከሳሾች ክስ ከተመሠረተባቸው ጀምሮ ፍርድ ቤት ያልቀረቡ ሲሆን በጋዜጣም ጥሪ ቀርቦላቸው እንደነበረ ታውቋል። በተመሳሳይ ሁኔታ በዚሁ መዝገብ ተከሰው እስከ ዛሬ ችሎት ያልቀረቡ ሰባት ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ ሰጥቷል። በዚሁ መዝገብ ፖሊስ በተመሳሳይ ወንጀል ጠርጥሬያቸዋለሁ ያላቸውን መውሊድ መሐመድ ራቤ የተባሉ ሰው ለፍርድ ቤቱ አቅርቧል። ተጠርጣሪው በበኩላቸው ፖሊስ እንዳለው ስማቸው መውሊድ መሐመድ ራቤ አይደለም ሲሉ አስተባብለዋል። አክለውም ስማቸው ልምድ መዓሚ አህመድ ጋኒ ነው ሲሉ አስረድተዋል። ተጠርጣሪው ከዚህ በተጨማሪም ለፍርድ ቤቱ አቤቱታ አቅርበዋል። ከሦስት ወር በፊት በፖሊስ ቁጥጥር ስር እንደዋሉ ጅጅጋ፣ ሁለት ወር ታስረው አንድ ጊዜ ብቻ ፍርድ ቤት እንደቀረቡ፣ እዚህም ለፖሊስ ቃል እንዳልሰጡና በምን ጉዳይ እንደተከሰሱ እንደማያውቁ አስረድተዋል። ፍርድ ቤትም ማንነታቸውን የሚያስረዳ ማስረጃ እንዳላቸው ጠይቆ እንደሌላቸው ሲመልሱ እስከ ነሐሴ 15 ቀን 2011 ዓ ም እንዲያቀርቡ ጠይቋቸዋል። ተከሳሽ ግን በዚህ ጊዜ ማቅረብ እንደማይችሉ ሲገልጹ ለጥቅምት 19 ቀን 2012 ዓ.ም እንዲያቀርቡ አዟቸዋል። አቶ አብዲ መሐመድ ዛሬ የቀረቡት ጠበቃቸው በሌሉበት እንደሆነ ተመልክተናል። ፍርድ ቤቱም ለምን ጠበቃቸው እንዳልቀረቡ የክስ መቃወሚያስ ለምን እንዳላቀረቡ ጠይቋቸዋል። አቶ አብዲ መሐመድ በክስ መቃወሚያቸው ይዘት ከጠበቃቸው ጋር እየተማከሩ እንደሆነ ሲገልጹ ፍርድ ቤቱ ጠበቃቸው ዛሬ ለምን በችሎት እንዳልተገኙ በጽሑፍ ምክንያታቸውን እንዲያቀሩ እሳቸው መቃወሚያቸውን ለፍርድ ቤት እንዲያስገቡ ለጥቅምት 19 ቀን 2012 ዓ ም ቀጠሮ ሰጥቷቸዋል አቶ አብዲ መሐመድ ዑመር እና ሌሎች ከአርባ በላይ ተጠርጣሪዎች ክስ የተመሠረተባቸው ከአንድ ዓመት በፊት በሶማሌ ክልል ብሔርና ሃይማኖት ተኮር በሆነ ሰፊ ጥቃት በጠፋው ሕይወትና በወደመው ንብረት ተጠያቂ ናችሁ በሚል እንደሆነ አይዘነጋም። ይኸው ችሎት ነሐሴ አንድ ቀን 2011 ዓ ም በሰጠው ፍርድ ጥፋተኛ ያላቸውን ጌታቸው እሸቴን፣ ቶፊክ ሹኩርን፣ ሸምሱ ሰይድና ፍጹም ጌታቸውን የቅጣት ውሳኔ ሊያሰማቸው ለጥቅምት ሰባት ቀን 2012 ዓ ም ቀጠሮ ሰጥቷቸዋል ጥፋተኛ የተባሉት ተከሳሾች ውሳኔው በተሰጠበት ዕለት ያሳዩት ድርጊት ከእነሱም የማይጠበቅ እንደሆነ ወንበር መስበርና ድንጋይ መወርወር ተገቢ ተግባር እንዳልሆነ በመግለጽ ገስጿቸዋል አክሎም የቅጣት ማቅለያ ሐሳብ እንዲሰጡ ጠይቋቸዋል እነሱ ግን በተከሰሱበት ጉዳይ የተከሰሱ ከአንድ መቶ በላይ ሰዎች የነበሩ ቢሆንም ብዙዎቹ ከአልሸባብ ሸባብ ከግንቦት ሰባትና ከኦነግ ጋር ተደራድረው ነፃ ሲወጡ እኛ ድሆች ስለሆንን የሚጮህልን መገናኛ ብዙሃንና ፓርቲ ስለሌለን ዛሬ ጥፋተኛ ተብለናል። በመሆኑም ባልፈጸምነው ወንጀል የቅጣት ማቅለያ አንጠይቅም። የፈለጋችሁትን ፍረዱ። የእውነት አምላክ ግን ይፈርዳል በማለት በምሬት ገልጸዋል። ፍርድ ቤቱም ተከላካይ ጠበቆቻቸውን ይህ አቋማቸው መሆኑን እንዲያረጋግጡ ጠይቋቸዋል። ጠበቃዎቻቸውም ይህንኑ አረጋግጠዋል። አራቱም ተከሳሾች ክስ የተመሠረተባቸው ነሐሴ 28 ቀን 2008 ዓ ም በተቃጠለው የቅሊንጦ ወህኒ ቤትና በወቅቱ ሕይወታቸው ባለፈው 23 ሰዎች እንዲሁም በወደመው ንብረት እንደሆነ አይዘነጋም። ሚያዝያ 30 ቀን 2010 ዓ ም ድረስ በዚህ መዝገብ የተከሰሱ አብዛኞቹ እንደተፈቱም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ዘገባ ደርሶናል፣ ቀጥሎ ይቀርባል። ሱዳንን ለመጪዎቹ ሶስት የሽግግር ዓመታት እንዲያስተዳድር በተቋቋመው ሉዓላዊ ምክር ቤት ውስጥ አወዛጋቢ ተደርገው የሚታዩ የሱዳን ጦር ሁለት ከፍተኛ አዛዦች ተካተዋል። የሱዳን ጦር አዛዦችና የሲቪሎች ቡድን በመጪዎቹ ጥቂት ቀናት ውስጥ የመርማሪዎችን የምርጫ የመሪዎቻቸውን ምርጫ ያጠናቅቃሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ የቀድሞ ፕሬዚደንት ዑማር አልበሽር በተከሰሱበት የሙስና ወንጀል ጉዳያቸው በችሎት መታየት ጀምረዋል። ሪፖርተራችን ሸራ ሳሬ ከካርቱም ያጠናቀረችውን ዘገባ አሉላ ከበድ ያቀርበዋል። ተቀዳሚ ሌተና ጀኔራል ሙሐመድ ሐምዳን ዳንግሎ የሜቲ በሚል መጠሪያ የሚታወቃሉ። እንዲሁም ተቀዳሚ ሌተና ጀኔራል አብዱልፋታ አልብርሃን አሁን የተበተነውና አዲሱን መንግሥት ሊወክል ተመስርቶ በነበረው የወታደራዊ ሽግግር መንግሥት ነው የተመረጡት። ይሁን እንጂ ሁለቱ የጦሩ ባለሥልጣናት ህሜቲና ቡርሃን በአልበሽር ከሥልጣን መወገድ ማግስት በነበሩት የተቃውሞ እንቅስቃሴዎች በተለይም በሰኔ ወሩ ከአንድ መቶ ሀያ በላይ ሰዎች በተገደሉበት እርምጃ በስፋት በተጠያቂነት የሚታዩ ናቸው። ናድር አሊን የመሳሰሉ አንዳንድ የካርቱም ከተማ ነዋሪዎች እንደሚሉት ግን የሁለቱ ሰዎች መገኛ አዲሱ መንግሥት ሳይሆን ከፍርድ ችሎት ፊት ነበር። ስለ ወታደራዊ የሽግግር መንግሥት ካነሳን ሰዎቹ በአንድ በኩል ዘግናኝ ድርጊቶችን የፈጸሙ ናቸው። ሆኖም በመጨረሻው ከአንዳች ስምምነት ላይ መድረስ ችለዋል። በሱዳን ላይም በርካታ ወንጀሎችን ፈጽመዋል። በመሆኑም እንደ ባሽር ሁሉ ለፍርድ መቅረብ ነበረባቸው ባይ ነኝ። በእስር ሊቀጡና ፍትሕ እውን ሊሆን በተገባ ነበር። የነጻነትና የለውጥ ኃይል በእንግሊዝኛው ምህጻረ ቃል ኤፍሲሲ በመባል የሚታወቀው የተቃዋሚ ቡድን የመለያ ወሳኝ ድምፅ የሚኖረውና በጦር ሰራዊቱም ውስጥ የስራ ልምድ ላለው ሲቪል የተተወውን መቀመጫ ጨምሮ በአዲሱ የሱዳን የሉዓላዊ ምክር ቤት የሚሰየሙትን አምስቱን ወኪሎቹን ማንነት ዛሬ ይፋ ሊያደርግ ተጠብቋል። አምና አብዶ ሞኒየም የሰዎቹ ማንነት ይፋ ሳይደረግ መዘግየቱ ግራ አጋብቶኛል ይላሉ። የአስራ አንዱ የሉዓላዊ ምክር ቤት ማንነት እስካሁን ለምን ይፋ እንዳልተደረገ አልገባኝም ነበር ያሉት አምና ለአብዱላ መሐሙድ ግን በምርጫው ውሳኔያቸው ያለመጣደፋቸው እንዲያውም እንደ መልካም ዜና ሆኖ ነው የታየው። እርግጥ ነው ሂደት እንደመሆኑ ረዘም ያለ ጊዜ እየወሰደ ነው። ይሁን እንጂ ጉዳዩ በጥንቃቄ መያዙን የሚያሳይ መልካም አሰራረም ነው። መቼም እንዲሁ በዘፈቀደ የተመቻቸውን መሰየም አይችሉም። ሱዳንን ለሚቀጥሉት ሦስት የሽግግር ዓመታት የሚያስተዳድሩት አዲሶቹ መሪዎች ቃለ መሐላ ሊፈጽሙ እየተሰናዱ ባሉበት በአሁኑ ሰዓት የቀድሞ ፕሬዚዳንት አልበሽር ግን በተከሰሱበት የሙስና ወንጀል ጉዳያቸው መታየት ጀምረዋል። ባሽር በሄጉ ዓለም አቀፍ የወንጀል ችሎት በዘር ፍጅትም እንደሚፈለጉ ይታወቃል። አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን በአማራ ክልል ልዩ ኃይል የምዕራብ ጎንደር ሰራዊት አዛዥ ኮሎኔል ሶሎሞን አሻግሬ አስታውቀዋል። መነሻና መድረሻቸው የት እንደሆነ ለጊዜው ያልተገለጸው አምስቱ ባለተሳቢ የጭናት ተሽከር የጭነት ተሽከርካሪዎች ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙት የአካባቢው ወጣቶች መንገድ ዘግተው ካስቆሟቸው በኋላ መሆኑ ታውቋል። ማንኛውም ድንበር የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው ለቪኦኤ የገለጹት በአካባቢው የሚገኘው ሰራዊት አዛዥ ኮሎኔል ሸዋ ገኛ ብጤ አሁን ስለተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለ ተናግረዋል። ጉዳዩ በፖሊስና በመከላከያ ኃይሉ በአጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር እየተመረመረ መሆኑንም ሁለቱም አዛዦች ገልጸዋል። ጽዮን ግርማ ተጨማሪ አላት። ትላንት ማምሻውን ከስፍራው መውጣታቸው የተነገረው ፎቶግራፎች ሸራ የለበሱና ጭነት የያዙ ተሽከርካሪዎች በወጣቶቹ ተከበው አንዳንዶቹም ላይ ወጣቶቹ ተቀምጠባቸው ይታያል። እነዚህ ንብረትነታቸው የመከላከያ ሰራዊት ናቸው የተባሉት ከባድ ተሽከርካሪዎች በውስጣቸው ጥይት መጫናቸውንና በአሁኑ ሰዓትም በቁጥጥር ስር ሆነው ጥበቃ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ኮኖሬል ሰለሞን አሻግሬ ለአሜሪካ ድምፅ ተናግረዋል። መኪኖቹ የተያዙት ትናንትና በቀኑ አምስት ሰዓት ከባቢ ላይ ነው። የተያዙት ስድስት ሰዓት ከባቢ ዙረው አሁን ቁመውበት ከሚገኙ ከባቢ እንዲቆሙ ተደርጓል። አምስት መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ። ህጋዊ የሆነ የሚታወቅ የሚል ነበረ እና በዋነኝነት እያስቆማቸው እና እያያዛቸው ያወቃቸው ወጣቱ ነው የደረሰበት መረጃውን ኢንፎርሜሽኑን እና እንዲቆሙም ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር። ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለም እና የግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም፣ መከላከያ፣ ፌዴራል ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም፣ አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን። ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህም መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል። መኪናዎቹ ኖርማል ዝም ብለው ህጋዊ በሆነ መንገድ ቢመጡና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል፣ በጭቃ ተቀብቷል፣ አይታይም ነበር እና እነዚህ መኪናዎች ምንድን ነው ለምንድን ነው ታርጋቸው እንዲታይ ያልተፈለገው የማንስ መኪናዎች ናቸው ወዴት ነው የሚሄዱት የሚል ጥያቄ ትን አስነሳባቸው። ወጣቱ በዛ ምክንያት ከዛ ይሄን መኪና ማጣራት አለብን ማየት አለብን ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያብሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው እን ለምንድን ነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምን ሁል ጊዜ በነፃ ትንቀሳቀሱ ለምን ተብሎ ሲጠየቁ የነበሩት ፖቲን ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረው ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማው። ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል። እና ከላይ ማለት ከየት ነው? ከመከላከያ ነው። ከዛ አሁን በምታደረጉት ማጣራት እስያገኛችሁእኛ እንግዲህ እኔ ማውቀው ላይ የምለው የልዩ ኃይል ማዘዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለኔ ኢንፎርሜሽኑ እንደደረሰኝ ልዩ ሀይሉ ምክትል አዛዥ ኢንፎርም አደረግኩኝ። ልዩ ሀይሉ እስቲ ቆይ አጣርቼ ነግርሃለው አለኝ። የልዩ ሀይሉ ምክትል አዛዥ እዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አልለቅም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተጻፈላቸውም ደብዳቤ ትክክል አይደለም፣ የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤም አልያዙም ስለዚህ መጣራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው። እና በዛ ነው ምንድን ነው የጫኑት መኪኖቹ? ተተኳሽ ነው፣ መሳሪያ ነው፣ ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው። ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ እነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ ነው የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው ብለ እነዚህ መኪናዎች አመጣል የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ ያሉ እና እስቲ ግልጽ ያርጉልን። ወጣቶቹ ያደረሱት ጉዳት አለ፣ የዘረፉት ነገር አለ። እንደዚህ አይነት ነገር የለም፣ የተፈጸመም የለም። በእውነት ከሆነ ለመናገር እውነቱ ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሽ ያደርሰው ነበረ። እዛ ነው አስቆሞ ለሷቸው። በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው አብዛኛው ወጣቱ ነዋሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገ ወጥ ተባባሪም ለመሆን ዝግጁ አልነበረም። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱማ ህገ ወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታ የሚፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል፣ ሊዘረፍ የሚችል ነበር። ይሄ ነገር አልተፈጸመም። ና መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ ከባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ እርቀት ስለነበርና ተቆጣጠር ናቸው አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ሚልና እንዲህ አይነት ነገር የሚጠበቅ አይደለም ከእናንተ እናንተ ሌቦች ካልሆናችሁ ባህል በቀር አብዛኛው ወጣት በስርዓት እና በህግ ስለሆነ ንብረቱ እንዲያዝለ ያለ እናንተ ረፈዋል ናቸው ወዲው አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል። የመተማ ዮሐንስ የድንበር አካባቢና አጠቃላይ ቦታው የዞን አስተዳዳሪው በሚመራው ጥምር ኮሚቴ ጸጥታውን ለመጠበቅ ከፍተኛ ስራ እንደሚሰራ የገለጹት ኮኖሬል ሰለሞን አሻግሬ በዚህ ኮሚቴ ስር ያሉት የልዩ ኃይሉ ብርጌድ አዛዥ፣ የመከላከያ ብርጌድ አዛዦች፣ የፌዴራል ፖሊስ አዛዦች፣ የሚሊሽያ ፖሊስ አዛዦች ና የሚሊሽያ ፖሊስ አዛዦች ና ሌሎች የጸጥታ አካላት በጋራ ሆነው የሚሰሩበት ጥምር ኮሚቴ እንዳለ ኮሎኔል ሰለሞን አሻግሬ ተናግረዋል። አያይዘውም ስለነዚህ ወደ ሱዳን ሊያልፉ ነው ስለተባሉት የጭነት መኪኖችም ሆነ ጭነቱ የሚያውቁት ነገር የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝና ወደዚያው ስልክ ደወልን። የሰላሳ ሶስተኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኝ አብጤ ጠየቅ ናቸው ስለ ጭነቱ ያውቃሉ ያል ናቸው

መኪኖች አመጣጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን፣ መለያችን አጠቃላይ የመከላከያ መኪና አይመስሉም። ስለዚህ ተለብዞ ተባልኩኝ። ይሰብ የማን የመከላከያ ነው? የአጠቃላይ የሱዳን ነው? እንዲታወቁ አልቻሉ መክኖትን አለም ነው። ስለዚህ እውቅና ተጠይቄያለሁ። ወረዳም ጠይቆኛል፣ ቢሆንም ጠይቆኛል፣ ክልልም ጠይቆኛል። እውቅና ያለኝ አላቅም ብያቸዋለሁ አሁን መኪናው በቁጥጥር ስሮ በቅም ራይ እየተጠበቀ ይገኛል ማለት ነው። ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል። እኔ ለምሳሌ ከወንዳዋ ጀምሮ እስ ጭልጋ፣ ጨንቀል ባንኩ ላይ ነበር ግኑ ነቀና። አሁን ተመጣው ጀምሮ ግን አሁን አርባና መክለስ በዚህ በሰኔ ወር አቢ ሄደዋል። አርባ መኪና ማለት ነው እሺ

ፌዴራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀነራል አደም መሐመድ የጦር ኃይሎች ኢታማዦር ሹም፣ እንዲሁም ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻውን ደውለን ነበር። ሁለቱም ስልኮች አይሰሩም እንዳገኝ ናቸው። ተጨማሪ መረጃን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባውን ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከሰላሳ አንድ ደቂቃ ነው አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 13 2011 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከኦዲዮ ናው እና ከእጅ ስልካችሁም ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ልታዳምጡን ትችላላችሁ። ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ብትጠይቁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንንም አዳምጡ። የሰዓቱን ዋና ዋና ዜና አዳነች ታሰማናለች። አሁን ዩናይትድ ስቴትስ እና ታሊባን የሚያካሄዱት ብዙ የሚጠበቅበት የሰላም ስምምነት ለ18 ዓመታት በዘለቀው ጦርነት በጠላትነት የሚተያዩት ሁለቱ ወገኖች ገና ሊነጋገሩባቸው የሚገቡ ዝርዝር ጉዳዮች እንዳሉ በመግለጻቸው አስተማማኝ ሁኔታ አለመኖሩ ተገልጿል። ዩናይትድ ስቴትስ እና ታሊባን ስምምነት ለመፈጸም ዝግጁ መሆናቸውን በተደጋጋሚ ሲናገሩ ቆይተዋል። መግለጫዎቹ ታዲያ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከብሔራዊ ጸጥታ አማካሪያቸው ጋር ባለፈው አርብ በተነጋገሩበት ወቅት ስለ አሜሪካ ወታደሮች ከአፍጋኒስታን መውጣት ኦፊሴላዊ ማስታወቂያ ይኖራል የሚል የሚዲያ ግምት አሳድሮ ነበር። የቻይና ግዙፍ የቴሌኮሙኒኬሽንስ ኩባንያ ዋዌይ የኤሌክትሮኒክ ምርቶችን ለመስራት የሚያስፈልጉት አቅርቦቶች ከአሜሪካ ኩባንያዎች እንዲገዛ ዩናይትድ ስቴትስ ሌላ ዘጠና ቀናት ሰጥታለች። ዋዌይ ለዩናይትድ ስቴትስ ብሔራዊ ጸጥታ አደጋ ነው የሚለው እምነት ለጊዜው ወደ ጎን ትቶታል ማለት ነው። በአስር ሺዎች የሚቆጠሩ የዲሞክራሲ ደጋፊዎች ትላንት በሆንግ ኮንግ መንገዶች ላይ ሰላማዊ ሰልፍ አካሂደዋል። በሳምንት ማብቂያ ላይ የሚያካሄዱት ጸረ መንግሥት ሰልፎች 11ኛ ሳምንታቸውን ይዘዋል። የሲቪል ሰብአዊ መብት ግንባር የተባለው ሆንግ ኮንግ የሚካሄደውን የተቃውሞ የሚያስተባብረው ቡድን ትላንት ብሔራዊ ግጭት አልባ ሰልፍ እንዲደረግ ጥሪ አድርጎ ነበር አመሰግናለሁ አዳነች ለአርእስተ ዜናው የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች ቴክኒሻኑ ኡትኮ አይደን የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች ዋና አዘጋጅዋ ትዝታ ብላቸው እያስተናግድናችሁ ያለነው ሰሎሞን አባተና እንስሳ የነን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፍላቸው የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። ተከታዩ ስፖርት ነው። በኤርትራ አስተናጋጅነት ለመጀመሪያ ጊዜ እየተካሄደ የሚገኘው የምስራቅና መካከለኛው አፍሪካ የእግር ኳስ ምክር ቤት ሴካፋ ከአስራ አምስት ዓመት በታች ሻምፒዮና የምድቦቹ ሁለተኛ ጨዋታዎች ትናንትና ዛሬ ተደርገዋል። ኢትዮጵያና ደቡብ ሱዳን፣ ኬንያና ሱዳን፣ ብሩንዲና ሶማሊያ፣ ዩጋንዳና ታንዜኒያ ተጋጥመዋል። ዝርዝር ዘገባ ከአስመራ አለን በዓለም ዙሪያ የተከናወኑ የስፖርት ክንዋኔዎችን ያካተተ ዘገባውን ግርማቸው ከበደ ይዟል ሰላም እንደምናመሻቸው የስፖርት ወዳጆች በዛሬው የስፖርት ዝግጅት የአፍሪካ ኦሊምፒክ ጨዋታዎች የኢትዮጵያ ቡና ደጋፊዎች ሩጫ፣ የእንግሊዝ ፕሪምየር ሊግ እና የጀርመኑ ሁኒዮን በርሊን ክለብ አስገራሚ ተመልካቾች ትኩረት የምናደርግባቸው ጉዳዮች ናቸው። ግርማቸው ከበደ ነኝ፣ አብራችሁን እንድትቆዩ ጋብዛለሁ። አስራ ሁለተኛው የአፍሪካ ኦሊምፒክ ጨዋታዎች ዛሬ በራባት ሞሮኮ ከጥቂት ደቂቃዎች በኋላ በመክፈቻ ሥነ ሥርዓት በይፋ ይጀመራል። በየአራት ዓመቱ የሚካሄደውን ውድድር ሞሮኮ በድጋሚ የአፍሪካ ሕብረት አባል መሆኗን ተከትሎ ለመጀመሪያ ጊዜ ታዘጋጃለች። አምሳ አራት የአፍሪካ ሀገራት በ26ት የስፖርት አይነቶች ይፎካከራሉ። ኢትዮጵያም በ13 የስፖርት አይነቶች በ188 ስፖርተኞች ትፎካከራለች። የኢትዮጵያ የመጀመሪያው የልዑካን ቡድን ባለፈው ቅዳሜ ወደ ሞሮኮ አምርቷል። ኢትዮጵያውያኑ የሚታወቁበት የአትሌቲክስ ውድድር የሚጀምረው በመጪው ሰኞ ሲሆን አትሌቶቹ ወደ ራባት የሚያመሩት ደግሞ በመጪው ሐሙስ ነው። ኢትዮጵያ በ11ኛው የአፍሪካ ጨዋታዎች በስድስት ወርቅ፣ አምስት ብርና ስድስት ነሐስ፣ በአጠቃላይ 17 ሜዳሊያዎች ስምንተኛ ደረጃን ይዛ አጠናቃለች። በሞሮኮ ደግሞ በአጠቃላይ 28 ሜዳሊያዎችን ለማግኘት አቅዳለች። ለ2022 የዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚገጥመው የሌሴቶ ብሔራዊ ቡድን አዲስ አሰልጣኝ ይቀጥሯል። ሌሴቶ የቀጠረችው የቀድሞውን የደቡብ አፍሪካ ከ20 ዓመት በታች ብሔራዊ ቡድን አሰልጣኝ ታቦ ሴኖን ግን ነው። ሌሴቶ በፊፋ ወርሃዊ የብሔራዊ ቡድኖች ደረጃ 144ኛ ደረጃ ላይ ብትገኝም በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን ማጣሪያ ደቡብ አፍሪካን በማሸነፍ ከውድድር አስወጥታታለች። ኢትዮጵያና ሌሴቶ ከሁለት ዓመት በፊት በጋቦን አስተናጋጅነት ለተካሄደው የአፍሪካ ዋንጫ ማጣሪያ በአንድ ምድብ የነበሩ ሲሆን ዋሊያዎቹ በሁለቱም ጨዋታዎች አሸንፈዋል። የዋሊያዎቹ አሰልጣኝ አብርሃም መብራቱ ለዝግጅት 27 ተጫዋቾችን የጠሩ ሲሆን የሁለቱ ቡድኖች የመጀመሪያ ጨዋታ ነሐሴ 29 ቀን 2011 ዓ.ም በባህር ዳር ይደረጋል። የኢትዮጵያ ቡና ስፖርት ክለብ አመታዊ የደጋፊዎች ሩጫውን እንደሚያካሄድ አስታወቀ። የኢትዮጵያ ቡና ቤተሰብ ሩጫ በሚል የተሰየመው ውድድር ነሐሴ 19 ቀን 2011 ዓ ም እንደሚካሄድ ኢትዮጵያ ቡና ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። በዘንድሮ ውድድር 40ሺ ተሳታፊዎች ይወዳደራሉ ተብሎ እንደሚጠበቅ የኢትዮጵያ ቡና የቦርድ አባል አቶ ይስማሻዋ ስዩም ተናግረዋል። ዋናው ዓላማው የክለቡን ገቢ ማሳደግ የሆነው የዚህ ሩጫ ውድድር መነሻና መድረሻ መስቀል አደባባይ እንደሚሆንም ታውቋል። ከሩጫው እስከ 12 ሚሊዮን ብር ገቢ ለማግኘት አስብ ያለው ብሏል ኢትዮጵያ ቡና በጋዜጣዊ መግለጫው በሩጫው ወቅት ከኢትዮጵያ ቡና አርማ ውጪ ምንም አይነት አርማዎችንና ምልክቶችን ይዞ መምጣት እንደማይፈቀድ ክለቡ አሳስቧል። የዓለም አቀፉ እግር ኳስ አስተዳዳሪ ፊፋ የፑሽካሽ ሽልማት የዘንድሮ እጩዎችን ዛሬ ይፋ አድርጓል። ፊፋ በየዓመቱ ምርጥ ጎል ያስቆጠሩ ተጫዋቾችን በደጋፊዎች ምርጫ በቀድሞው የሃንጋሪ እግር ኳስ ተጫዋች ፍሬንክ ፑሽካሽ ሰይሞ ይሸልማል። ያለፈውን ውድድር ያሸነፈው ግብፃዊው ሞሐመድ ሳላህ ነው። የዘንድሮቹ የፑሽካሽ ሽልማት አስር እጩዎች የታወቁ ሲሆን የደጋፊዎች ድምፅ አሰጣጥ ለቀጣዮቹ 11 ቀናት ይቆያል። ከአስሮቹ እጩዎች መካከል ሶስቱ ሴቶች ናቸው። ካሜሩናዊቷ አጃራ ንሹት፣ የዩናይትድ ስቴትሷ ኤሚ ሮድሪጌዝ እና ሰሜን አይርላንዳዊቷ ቢሊ ሲምፕሰን የዓመቱ ምርጥ ጎል ባለቤት ለመሆን ይፎካከራሉ። ሊዮኔል ሜሲ፣ ዝላታን ኢብራሂሞቪች፣ ፋቢዮ ኳግላሬላ እና አንድሮስ ታውንሴንድም ተፎካካሪዎች ናቸው። የእግር ኳስ ተከታታዮችም በፊፋ ድረ ገጽ ጎሎችን በማየት ድምፅ መስጠት ይችላሉ ተብሏል። በእንግሊዝ ፕሪምየር ሊግ ፍራንክ ላምፓርድ አሁንም ማሸነፍ አልቻለም። የቸልሲው ታሪካዊ ተጫዋች ላምፓርድ ወደ ቤቱ ተመልሶ ሰማያዊዎቹን ማሰልጠን ከጀመረ በኋላ ባደረጋቸው ሶስት የነጥብ ጨዋታዎች አንዱንም ማሸነፍ አልቻለም። ቸልሲ በፕሪምየር ሊጉ የመጀመሪያ ጨዋታ በማንቸስተር ዩናይትድ አራት ለዜሮ የተሸነፈ ሲሆን በአውሮፓ ሱፐርካፕ ደግሞ በሊቨርፑል በመለያ ምቶች መረታቱ ይታወሳል። በፕሪምየር ሊጉ ሁለተኛ ሳምንት ጨዋታ በሜዳው በስታንፎርድ ብሪጅ ሌስተር ሲቲን የገጠመው ቸልሲ ድል እንደሚያስመዘግብ ተጠብቆ የነበረ ቢሆንም አቻ ተለያይቶ አሰልጣኙን ላምፓርድ ድል ለማግኘት ቢያንስ ለሌላ ሳምንት እንዲጠብቅ አድርጎታል። በውሰት ከሪያል ማድሪድ የመጣው ዳኒ ሴባዮሽ ኤሚሬትስ ስታዲየምን ከድብርት ባላቀቀበት ጨዋታ አርሰናል በርንሌይን ሁለት ለአንድ በማሸነፍ ከስድስት ዓመታት በኋላ በሊጉ መጀመሪያ ሳምንቶች ሁለተኛ ተከታታይ ድል አስመዝግቧል። ሊቨርፑል ከሜዳው ውጪ ሳውዝአምፕተንን ሁለት ለአንድ ሲያሸንፍ፣ በሳምንቱ ታላቅ ጨዋታ ሻምፒዮኑ ማንቸስተር ሲቲ ከቶተናም ሁለት ለሁለት አቻ ተለያይተዋል። ወልቭስ እና ማንቸስተር ዩናይትድ የሚያደርጉት ጨዋታ ደግሞ ከደቂቃዎች በኋላ ይጀመራል። በፈረንሳይ ሊግ ፓሪስን ጀርመን በ16 ዓመት ታዳጊ ተሸንፏል። ሻምፒዮኑ ፓሪስን ጀርመን በሬን ሁለት ለአንድ በተሸነፈበት ጨዋታ ታዳጊው ኤድዋርዶ ካማቪንጋ ቀጣዩ ኮከብ እንደሆነ አሳይቷል። ቀደም ካሉት ተጫዋቾች ሲልቫ፣ ዊልቶርድና ዮሃን ጎርኩፍ በቅርቡ ደግሞ አብዱላይ ዳኩሬንና ኡስማን ዴምቤሌን ያፈራው ሬን አሁን ሌላኛውን ኮከብ አስተዋውቋል። ገና በ16 ዓመቱ እነ ማርኮ ቬራቲና አንሄል ዴማሪያ የመሳሰሉ የተጋጣሚውን ልምድ ያላቸው አማካዮች በልጦ ያመሻው ካማቪንጋ ከብዙዎች አድናቆት ተችሮታል። ፍጥነት ተለዋዋጭነትና በኳስ ቁጥጥር ወቅት ከዕድሜው በላይ የተረጋጋ ነው የሚባልለት ካማቪንጋ የሬንን የማሸነፊያ ጎል አመቻችቶ አቀብሏል። ታላላቆቹ የአውሮፓ ክለቦችም አይናቸውን አሳርፈውበታል። ሕይወታቸው ያለፈ የሁኒዮን በርሊን ደጋፊዎች የቡድኑን የመጀመሪያ የቡንደስሊጋ ጨዋታ ተከታትለዋል። በደጋፊዎች ባለቤትነት የሚተዳደረው የጀርመኑ ክለብ ሁኒዮን በርሊን ዘንድሮ በታሪኩ ለመጀመሪያ ጊዜ በቡንደስሊጋው ይወዳደራል። በቡንደስሊጋው የመጀመሪያ ጨዋታውም በሜዳው በአርቢ ላይፕዚግ አራት ለዜሮ ተሸንፏል። የሁኒዮን በርሊን ስታዲየም ስታዲዮን አንዴር ፎረስትራይ የሚይዘው ተመልካች ብዛት 22012 ብቻ ቢሆንም ክለቡ የቡንደስሊጋ የመጀመሪያ ጨዋታውን ተከታትለዋል ብሎ የመዘገባቸው ተመልካቾች ብዛት ግን 22467 ሆነዋል። ይህም የ455 ተመልካቾች ብልጫ አለው። እነዚህ ተመልካቾች የቡድናቸውን የሰርግ ቀን ሳያዩ ባለፉት ዓመታት ሕይወታቸው ያለፈ ተመልካቾች ናቸው። እነርሱ በሞት ቢለዩም የቀሩት ደጋፊዎች በስማቸው የስታዲየም መግቢያ ዋጋውን ከፍለው 455 ፎቶዎችን በትልቁ አሰርተው ስታዲየም ይዘው በመግባት ቢያንስ በመንፈስ የምስራቅ ጀርመኑ ቡድን የመጀመሪያ ጨዋታ እንዲታደሙ አድርገዋል። ሁኔውም በርሊንም አዎ ጨዋታውን በስታዲየም ተገኝቶ ተመልክተዋል ብሎ መዝግቧቸዋል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። ግርማቸውን እናመሰግናለን። አስመራ ላይ እየተካሄደ ባለው የምስራቅና የመካከለኛው አፍሪቃ የእግር ኳስ ምክር ቤት ሴካፋ ከ15 ዓመታት በታች ወንዶች ግጥሚያ የኢትዮጵያ ብሔራዊ ቡድን ዛሬ ከደቡብ ሱዳን ጋር ባደረገው ሁለተኛ ጨዋታው አንድ ለአንድ ተለያይቷል። የኢትዮጵያ ብሔራዊ ቡድን በመሃል ሜዳ የኳስ ቁጥጥር ብልጫ ቢኖረውም ጎል ማስቆጠር ላይ ችግር እንደነበረበት ተገልጿል። ከእረፍት በኋላ ያስቆጠራትን ግብ ያገኘው በፍጹም ቅጣት ምት እንደነበረ ሪፖርተራችን ብርሃነ በርሀ ከአስመራ ልኳል። ዝርዝራለው። ከሰኔ 16 2019 ጀምሮ አስር ብሔራዊ ቡድኖችን ያሳተፈው በአስመራ በመካሄድ ላይ ያለው የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ እሁድ ሰኔ 18 2019 በተደረገው ጨዋታ ኬንያ ሱዳንን አራት ለዜሮ በሆነ ሰፊ ውጤት ስታሸንፍ ሩዋንዳ ሶማሌን ሁለት ለአንድ አሸንፋለች። በዚህም ኬንያና ሩዋንዳ ወደ ግማሽ ፍጻሜ የማለፍ እድላቸውን አስፍተዋል። ዛሬ ሰኔ 19 2019 ከደቡብ ሱዳን ጋር ሁለተኛ ጨዋታውን ያደረገው ከ15 ዓመት በታች የኢትዮጵያ ብሔራዊ ቡድን አንድ አቻ በሆነ ውጤት ተለያይቷል። የኢትዮጵያ ብሔራዊ ቡድን በመሀል ሜዳ የኳስ ቁጥጥር ብልጫ ቢኖረውም ወደ ጎል መቀየር ባለመቻሩ ከእረፍት በፊት በገባበት አንድ ጎል አንድ ለዜሮ በሆነ ውጤት እረፍት ለመውጣት ተገደዋል። ከእረፍት በኋላ የተሻለ እንቅስቃሴና ተደጋጋሚ ሙከራዎችን በማድረግ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የተገኘውን የፍጹም ቅጣት ምት ስድስት ቁጥሩ ኢዩኤል ፋሲል ወደ ግብ በመቀየር አንድ አቻ መለያየት ችለዋል። በሌላ ጨዋታ ጋንዳ በሌላ ጨዋታ የኡጋንዳ ብሔራዊ ቡድን ከረፍት በፊትና ከረፍት በኋላ ባስቆጠራቸው ሁለት ግቦች ታንዛኒያን ሁለት ለዜሮ አሸንፏል። የኢትዮጵያ ብሔራዊ ቡድን ረቡዕ ሰኔ 21 2019 ከሩዋንዳ ጋር ሶስተኛ ጨዋታውን ያደርጋል። ነገ ሰኔ 22 2019 ኬንያ ከቡሩንዲ፣ ኤርትራ ከሱዳን ጋር ጨዋታቸውን ያካሂዳሉ። ብርሃነ በርሃ ለአሜሪካ ድምፅ ከአስመራ። አሁን ሳምንታዊው አፍሪካ ነክ ርዕሶች ኬንያና ሶማሊያ በአቅራቢያቸው የህንድ ውቅያኖስ ክልል ላይ ባነሱት የግዛት ይገባኛል ጥያቄ ንትርክ ላይ ናቸው ኬንያ አጨቃጫቂ ወደ ሆነው አካባቢ ወታደሮች ለመላክ እየዛተች ነው የሶማሊያ ፓርላማ ደግሞ በኬንያ ዛቻ ምክንያት ወታደራዊ እርምጃ ለመውሰድ እንደሚፈልግ እየተሰማ ነው። የተባበሩት መንግሥታት ድርጅት በጉዳዩ ላይ የሚነጋገርበት ጊዜ በተቃረበበት በአሁኑ ወቅት ውጥረቱ ሊከር እንደሚችል ተንታኞች እየተናገሩ ናቸው። መሐመድ ዩሱፍ ያጠናቀረውን ዘገባ አዳነች ፍሳሐዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች። የኬንያ ምክር ቤት የሀገሪቱን ግዛት የሶማሊያ ወረራ ከሚለው ለማዳን ፕሬዚደንት ኬንያታ ወታደሮች ወደ ህንድ ውቅያኖስ እንዲልኩ እየጠየቀ ነው። ጆን ምባዲ የምክር ቤቱ አባል ናቸው። በዲፕሎማሲ መንገድ የሚደረገው ጥረት ካልተሳካና ሌላው ሂደት ከከሸፈ የኬንያ መከላከያ ኃይል ድንበራችንን እንዲጠብቅ ሕገ መንግሥታችን ይፈቅዳል። ወታደራዊ ኃይሉን የማሰለፍ ሥልጣን ያለውም ምክር ቤቱ ነው። ፕሬዝደንቱ ድንበራችንን ለመጠበቅ ጦርነት ማወጅ ወይም ወታደራዊ ኃይሉን መጠቀም ይችላሉ። ሆኖም ወታደሮችን የማስፈር ስልጣን ያለው የሀገሪቱ ምክር ቤት ነው። ምክር ቤቱ ድንበራችንን ለመጠበቅ ማንኛውንም አይነት ዘዴ እንደሚደግፍ ለፕሬዚደንቱ፣ ለከፍተኛው የሀገሪቱ ስልጣን አሳውቀናል። የኬንያው ዛቻ የተሰማው የተባበሩት መንግስታት ድርጅት ዓለም አቀፍ የፍትህ ችሎት ጉዳዩን የሚያይበት ዕለት ከአንድ ወር ያነሰ ጊዜ በቀረበት ወቅት ነው። የሶማሊያ የምክር ቤት አባል መሐመድ ዑመር ዳልሃ በበኩላቸው ሀገራቸው 100 ሺ ኪሎ ሜትር ወደሚሆነው ግዛት የራሷ ወታደሮች በመላክ የኬንያን ዛቻ ትከላከላለች ብለዋል። ወደ ሶማሊያ ወታደሮች ከላኩ እኛ የሶማሊያ ምክር ቤት አባላትም እንዲህ አይነቱን ዛቻ ለመከላከል የውሳኔ ሀሳብ እናቀርባለን። ወታደሮቻችን ለሕዝባችንና ለግዛታችን እንዲከላከሉ እንፈቅዳለን። የምክር ቤቱ ውሳኔ ይሰራል። የሁለቱ ጎረቤት ሀገሮች የባህር ድንበር ጠብ ከአምስት ዓመታት በፊት የተጀመረው ሶማሊያ በኬንያ ላይ በዓለም አቀፍ የፍትህ ችሎት ክስ ባቀረበችበት ወቅት ነው። መፍትሔ ለማግኘት ያደረግኩት ጥረት ሁሉ አልተሳካም በሚል ነው ሶማሊያ ክሱን ያቀረበችው። ኬንያ ከሶማሊያ ጋር መደራደር ትፈልጋለች። ሶማሊያ ግን ድርድር ውስጥ ለመግባት ከተፈለገ የችሎቱ ሂደት መቆም አለበት ትላለች። ሙዋቾ ፊሲንጎ የጸጥታ ጉዳይ ምሁር ናቸው። የሁለቱ ሀገሮች መጋጨት የአልሸባብን አሸባሪ ቡድን ይጠቅማል ይላሉ። አደጋ ነው፣ ትልቅ አደጋ ነው። መጥፎ ሁኔታ እንዲባባስ የሚፈልግ ሰው የለም። ምክንያቱም በአፍሪካ ቀንድ ያለው የጸጥታ ሁኔታ ጥሩ አይደለም። አልሸባብ በሁሉም ቦታዎች እየተዘዋወረ ነው ኬንያ ሶማሊያ ሆኖ አልሸባብን እየተዋጋ ያለው የአሚሶም አካል ነች። አሁን ታዲያ ኬንያና ሶማሊያ በባህር ግዛታዊ ድንበር ጠብ ምክንያት ሌላ ግንባር ቢከፈት ሁኔታዎችን ያቀጣጥላል። ትርምስ የሚበረታው ትርምስ ውስጥ በመሆኑ አልሸባብ ደስታውን አይችለውም። ሙሞ እንዛው በናይሮቢ ዩኒቨርሲቲ ዲፕሎማሲና ዓለም አቀፍ ጥናት ያስተምራሉ። ወታደራዊ ዛቻዎቹ የፖለቲካ መልእክቶች ናቸው ይላሉ። እነዚህ ፖለቲከኞች የሚያስተላልፏቸው መደበኛ ፖለቲካዊ መልእክቶች ናቸው። ነገር ግን የአገሮቹ ኦፊሴላዊ አቋሞች ሊሆኑ አይችሉም። አልፎ አልፎ ፖለቲከኞቹ የሚይዙት አቋም ነው፣ ሆኖም ወታደሮች የሚንቀሳቀሱበት አይደለም። በሚያጨቃጭቀው ቦታ ላይ ወታደሮች የሉም። የተባበሩት መንግሥታት ድርጅት የጸጥታ ምክር ቤትና የአፍሪካ ህብረት በቅርብ እየተከታተሉት ያለ ጉዳይ ነው። ከሁለቱም አገሮች ጋር ሆነው ተቀራርበው እየሠሩበት ነው። የኬንያ ወታደሮች ከአልሸባብ ጋር በመዋጋት ዓለም አቀፍ እውቅና ያለው የሶማሊያ መንግሥትን የሚያግዘው የአፍሪካ ኅብረት ተልዕኮ አካል መሆናቸው የሚታወቅ ነው። ዋናው ጽሕፈት ቤቱ ሄግ የሚገኘው ዓለም አቀፍ የፍትህ ችሎት የህንድ ውቅያኖሱን አጨቃጫቂ ግዛት ጉዳይ የሚመለከተው እንደ አውሮፓ አቆጣጠር መስከረም ዘጠኝ ይሆናል። አድማጮቻችን፣ ኬንያና ሶማሊያ የህንድ ውቅያኖስ ክፍልን አስመልክቶ ስላላቸው ግዛታዊ ጭቅጭቅ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየ ነው። አመሰግናለሁ አዳነች። ለአፍሪካ ነክ ርዕሶች ዘገባ ወደ ተከታዩ ቅንብር ነው የምናልፈው፣ ካንሰርና ሕክምናው የካንሰር ሕክምና ይበልጥ ውጤታማና ኢላማውን የሚመታ የሆነ ጎጅነቱና የጎን ጥፋቱ እየቀነሰ መሆኑን ባለሙያዎች እየተናገሩ ናቸው። ወትሮ የሚታወቁትና ሲሠራባቸውም የኖሩት ዘዴዎች የደም ሕክምና ወይም ጨረር ወይም ሁለቱም ናቸው። በእነዚህ ዘዴዎች የሚሰጠው ሕክምና ጤናማ ሴሎችንም ለከፋ ጉዳት ያልተጋለጡትንም አብሮ ስለሚገድል የጎን ጉዳቱ የጎላና ሲስተዋልም የኖረ ነው። አንዳንዴ ቀዶ ሕክምናም እጅግ የተመረጠ አማራጭ ይሆናል። ስለዚህ ሦስቱም የሕክምና ዐይነቶች ተጣምረው የሚሰጧቸው ሕሙማን ቁጥርም ጥቂት የሚባል አይደለም። ካንሰር አዘሉ ዕጢ በደካማ ጨረሮች ከተለያዩ ጎኖችና በተለያዩ ማዕዘኖች ይመታል። ይህ አያያዝ የሚያስጨብጣቸውን ውጤቶች የተከታተሉትና የፈተሹት የኦሃዮ ዩኒቨርሲቲ አጠቃላይ ካንሰር ማዕከል ባልደረባዋ ዶክተር ጁሊያ ዋይት ምርመራቸውን ሰሞኑን ሲያጠናቅቁ ከፊል ጨረራም ባነሰ ጊዜ የተሻለ ህመምተኛውን ወደ ማገገም እንደሚያቃርበው ተናግረዋል። ባልደረባ ካሮል ፒርሰን አናግራቸው ነበር። የአምስት ቀናት አጭር ህክምና የሚያስገኘው ውጤት በሙሉ ጡት ላይ ከአራት እስከ ስድስት ሳምንታት ከሚሰጥ ጨረር ጋር እኩል ነው። የጆንስ ሀፕኪንስ ዩኒቨርስቲው የህክምና ክፍል ባልደረባ ዶክተር ዊልያም ኔልሰን እንደሚሉት ደግሞ ሰውነት በተፈጥሮው ያለውን በሽታን የመከላከልና የመዋጋት አቅም ማጠናከርና መጠበቅ እንዲችል ለማድረግ የሚሰጠው ህክምና ይበልጥ እየተሰራበት መሆኑንም አመልክተዋል። የተፈጥሮ በሽታ ተከላካይ የሰውነት ስርዓት የካንሰር ሴሎችን ማወቅና መለየት እንደሚችል አሁን ግልጽ ሆኗል ብለዋል ኔልሰን። እነዚያን ሴሎች አንዳች ልክ ያልሆኑ ወይም የተቃወሱ ፍጡራን አድርጎ እንደሚወስዳቸውም ታውቋል። ስለዚህ ያንን በሽታን የመከላከል ወይም የመቋቋም የተፈጥሮ ስርዓትን ማበልጸግና ተጠናክሮ የካንሰር ሴሎቹን እንዲዋጋና እንዲያጠፋቸው ማስቻል እጅግ ጠቃሚ ውጤት ያስገኛል። ባለሙያዎቹ የያዙት ሌላ መላ የካንሰር ሴሎችን ዘረመል ማጥናትና መመርመር፣ በእነዚያ ሴሎች ላይ ያነጣጠረና ነጥሎ ሊያጠፋቸው የሚችል መድኃኒት ለታካሚው መስጠት ነው። የፔንስልቬንያ ዩኒቨርሲቲው አብራምሰን ማዕከል ባልደረባ የሆኑት ዶክተር ማሪያ ብራውዝ በዚህ ዘዴ ላይ አተኩረው ይሰራሉ። የዘረመል ምርመራና የተነጣጠረ ሕክምና ተብሎ ይታወቃል። እየተነጋገርን ያለ ነው ቀድሞውንም ቢሆን እነዚያን ሴሎች የካንሰር ሴል ሊያደርጋቸው የቻለው ምንድን ነው ለሚል ጥያቄ መልስ ለማግኘት ወደ መሰረታቸው ሄደን ስለ መፈተሽ ነው። ይህ ነው የተነጣጠረ ወይንም የታለመ ሕክምና ማለት። ከቪኦኤ ጋር በስካይፕ የተነጋገሩት ዶክተር ብሮዝ የሰው ህብለ በራሄ እንደየሰው የተለያየ የመሆኑን ያህል የእያንዳንዱ ህመምተኛ የካንሰር አይነትም እንዲሁ የተለያየ ነው ይላሉ። ያ ካንሰር የተፈጠረበትንና የሚኖርበትን ሁኔታ ማወቅ ሐኪሞቹ ለዚያ ሴል ተነጥሎ የተነጣጠረ ሕክምና እንዲሰጡ ያግዛቸዋል። የትኛው መድኃኒት ወይም ዘዴ በእውኑ ፍቱን ሊሆን እንደሚችል እንዲያውቁም ይረዳቸዋል። በዶክተር ብሮዝ ማብራሪያ መሠረት ጤነኞቹ ሴሎች አይነኩም፣ አይጎዱም። የጎን ጉዳት የሚያጋጥማቸው ሕሙማንና ታካሚዎች ቁጥርም በእጅጉ የቀነሰ ይሆናል። በነበሩን ሁለት ታካሚዎች ላይ የመድኃኒቱን መጠን በአንድ ደረጃ ዝቅ ባደርገው የጎን ጉዳቱ መጥፋቱ ብቻ ሳይሆን ሕክምናው በነበረው ሁኔታ ጠንካራነቱን እንደያዘ ይዘልቃል ብሮዝ እንደሚሉት። ሆኖም እንዲህ አይነቱ ሕክምና ለሁሉም ሰው የሚሰጥ አይደለም። አሁን ላለንበት ጊዜ ጉልህ ውጤት እያየን ያለነው ከካንሰር ህመማቸው ባልተፈወሱ እየተመላለሰ በሚያገረሽባቸውና ወደ ሌሎች የሰውነት አካሎቻቸው በተሰራጨባቸው ሰዎች ላይ ነው። ቀድሞ ተስፋ የሌላቸው እንደነበሩ የተነገራቸው ብዙ ታካሚዎቻቸው ዛሬም በሕይወት መኖራቸው ብቻ ሳይሆን ጤነኛ ሕይወት እየመሩ መሆናቸውንም ብሮዝ ይናገራሉ። ለምሳሌም በሕይወት ለመቆየት የቀረው ጊዜ ሦስት ወራት ብቻ እንደነበሩ ነበሩ የተነገረው ህመምተኛ ነበረኝ አሉ በሕይወት ለመቆየት የቀረው ጊዜ ሦስት ወራት ብቻ እንደነበሩ የተነገረው ህመምተኛ ነበረኝ። በደም ሕክምና እንኳን ሊድን የማይችል የካንሰር አይነት እንደሆነ ተነግሮት ነበር። አንዲት የአጥንትና የመገጣጠሚያ ህዋሳት ካንሰር የነበራት ታካሚም ነበረችኝ። የምትንቀሳቀሰው በወንበር እርዳታ ብቻ ነበር። የምትተነፍሰው ኦክሲጂን እየተሰጣት ነበር። በእኔ የህይወት ዘመኔ ልምድ እንዲህ አይነት ሁኔታ ላይ ያለ ህመምተኛ በሕይወት የሚኖር አንድ ዓመት ነበር። አሁን ግን ይኸው ሦስት ዓመት አለፋት። ከልጆቿ ጋር ጋራ ትወጣለች ትወርዳለች። ከፊል ጨረራም ይሁን የሰውነትን የተፈጥሮ በሽታን የመከላከል ብቃት ማበልጸግ ወይም የዘረመል ምርመራ በተነጣጠረው ሕክምና እየታገዘ መቀጠል መጪው የካንሰር ሕክምና መንገድ መሆኑን ባለሙያዎቹ አጥብቀው ያምናሉ። አድማጮች፣ አሁን የዜና ማጠቃለያ እናነባለን። የምዕራብ ኢትዮጵያ አራት ክልሎች አሶሳ ላይ ስለ ሰላምና ልማት እየተወያዩ ናቸው። ውይይቱ የአጎራባች ክልሎችን የጋራ ሰላም ለመጠበቅና ልማታቸውን ለማሳለጥ የታቀደ መሆኑን የቤኒሻንጉል ጉሙዝና የኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ገልጿል። የቀድሞው የሱዳን ፕሬዚደንት ዑመር አልባሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለ30 ዓመታት ያህል ስልጣን ላይ ከቆዩ በኋላ ባለፈው መያዝያ ወር ከስልጣን የተወገዱት ባሽር ህገወጥ በሆነ መንገድ የውጭ ምንዛሪ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድ ስጦታዎችን ተቀብሏል የሚል ክስ ነው የተመሰረተባቸው። በአውሮፓ ህብረት የተጣለውን ማዕቀብ ጥሷል በሚል ጅብራልታር ላይ ተይዞ የነበረው የነዳጅ ዘይት የጫነ የኢራን መርከብ ትላንት ከጅብራልታር ተንቀሳቅሷል። ድፍድፍ ዘይት ወደ ሶሪያ ሊያደርስ ነበር በሚል የተጠረጠረው መርከብ እንዲሰጣት ዩናይትድ ስቴትስ በተደጋጋሚ ያቀረበችውን ጥያቄ የብሪታንያ ቅኝ ግዛት የሆነችው ጅብራልታር ከፍተኛ ፍርድ ቤት አልቀበልም ካለው በኋላ ነው መርከቡ ሊንቀሳቀስ የቻለው። አመሰግናለሁ አዳነች። ለማጠቃለያ ዜናው፣ ክቡራትና ክቡራን አድማጮች፣ በቀሩን ጥቂት ደቂቃዎች አጠራጠር ያሉ መረጃዎችን እናቀብላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ዝርዝር መሠረት አንድ የዩናይትድ ስቴትስ ዶላር 29 ብር ከ65 ከ68 ሳንቲም ተሽጧል። በባንኩ የመግዣው ዋጋ 29 ብር ከ10 ሳንቲም ነው። አንድ ዩሮ 32 ብር ከ24 ሳንቲም መግዣ ነው። መሸጫው 32 ከ89 ነው። አንድ የእንግሊዝ ፓውንድ መግዣ 3381 መሸጫው 34 ብር 48 ሳንቲም ነው። የነዳጅ ዋጋ አንድ ብርሜል 54 ብር ከ87 ነው በኒውዮርክ ገበያ መሰረት። እንዲሁም አንድ በኢትዮጵያ ብሔራዊ ባንክ ምንዛሪ መሰረት 24 ካራት ጥራት ያለው ወርቅ 1 48 ዶላር 69 ሳንቲም ወይም 1487 ብር 83 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 21፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ታሪክ መለስ ካልን የጀርመን ፕሬዚደንት ፎን ሂንደርበርግን እንዲተካ 38 ሚሊዮን ጀርመናውያን ለናዚ ፓርቲ መሪ ለአዶልፍ ሂትለር ድምፃቸውን የሰጡት ዛሬ ነበረ። ልክ የዛሬ 83 ዓመት መሆኑ ነው። ዘመናዊው የአቪዬሽን አባት ከነበሩት ራይት ወንድማማቾች ኦርቬል ራይት የተወለደው ዛሬ ልክ የዛሬ 148 ዓመት ነው። ክቡራትና ክቡራን አድማጮች አንድ የደስታ በር ሲዘጋ ሌላ ይከፈታል አለች ሄለን አደምስ ኬለር። በተዘጋው በር ላይ አፍጥጠን ብዙ ጊዜ ስለምናጠፋ የተከፈተውን በር ሳናይ እንቀራለን ብላለች። አይነ ስውርነች የመጀመሪያዋ የባችለር ኦፍ አርትስ ዲግሪ አገኘች። አይነ ስውር ነች። ወደፊት ዘርዘር አድርገን ወደ እሷ እንመለሳለን። ዝግጅታችን እንግዲህ ወደ መጠናቀቁ ነው። አቢላቀውን እየጋበዘችን ነው ፕሮዲሰሯ። በእኛ በኩል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና አዳነች ፍስሃየንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሮ። የእኔ ሀበሻ የፕሮዲውሰሯ ብርሃን ኃይሉ ግብዣ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በእኛ በኩል ጤና ይስጥልን።